የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አድራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ጉዞ የእናንተን የወደፊት ኑሮና ለመጪው አንድ ዓመት የሀገሪቱን ምጣኔ ሀብት እንገመግማለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ምጣኔው መልካም ሁኔታ ላይ አለ የሚል መልእክት ነው ያስተላለፈው። በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታ እና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። በአዲስ አበባ የሚኖሩ እና የሚሰሩ የምጣኔ ሀብት ባለሙያን ለትንተና ጋብዘናል። የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደውም በተለይ በነዳጅ አካባቢ የነበረው የዋጋ በአለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ። ዶክተር ደምስ ጫን ያለው የግል የምጣኔ ሀብት አማካሪ ናቸው። ትንተናውን የሚሰጡን። ሰሞኑን በማህበረሰብ የመገናኛ ብዙኃን ሰዎችን ሲያነጋግር የቆየው የቀድሞ የአንድነት ፓርቲ ሊቀመንበር ሀብታሙ አያሌው ለሕክምና ወደ ውጭ ሀገር እንዲሄድ ላቀረበው አቤቱታ ጠቅላይ ፍርድ ቤቱ ዳኛ ባለመሟላቱ እንዳልወሰን አስታውቋል። የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውም ጊዜና ሁኔታ ተሟልቶ መገኘት አለበት። ጠበቃው አቶ አመሃ መኮንን የሰጡት ማብራሪያ ነው። ኬንያ ዝቅተኛ ገቢ ላላቸው ዜጎች የኤሌክትሪክ ኃይል ለማዳረስ የያዘችውን ጥረት የሚዳስስ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ የአድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በአዳማ ከተማ በደረሰው ከፍተኛ የጎርፍ አደጋ የተፈናቃዮች ቁጥር 4500 መድረሱ ተነገረ። የአሜሪካ ድምጽ ያነጋገራቸው የከተማው ነዋሪዎች በጎርፍ አደጋው ከቤት ንብረታቸው ተፈናቅለው መጠለያ ማጣታቸውን ገልጸዋል። በአሁኑ ሰዓት ዘመድ ያለው በየዘመዱና ጓደኛው ቤት እየተጠለለ መሆኑን ተናግረው መጠጊያ የሌላቸው ግን እዛው ጎርፍ ላይ ለማደር መገደዳቸውን ይናገራሉ። በአሁኑ ሰዓትም በቂ እርዳታ እየተሰጣቸው እንዳልሆነ ጠቁመው ቀድሞውኑ በከተማው በቂ የጎርፍ ማስተላለፊያ ቱቦ ቢሰራ ኖሮ ከእንዲህ ያለ አደጋ ሊተርፉ ይችሉ እንደነበር አስረድተዋል። የአዳማ ከተማ የኮሚኒኬሽን ቢሮ ኃላፊ አቶ ሀቢብ ቃሲም ስለ ጉዳዩ ተጠይቀው አደጋው በተፈጥሮ የመጣ እንደሆነ ገልጸው በአሁኑ ሰዓት የተፈናቀሉትን ወደ አራት አምስት መቶ ሰዎች ለመርዳት ሶስት ጣቢያዎች አቋቁመው እየተንቀሳቀሱ እንደሆነ ገልጸዋል። በሌላ በኩል የዘጠኝ ወር እርጉዝ መሆኗን የገለጸች ወይዘሮ ብሊሱማ ሁሴን ቤቷ በጎርፍ በመጠረጉና መጠለያ ባለማግኘቷ ዛፍ ስር ማደሯን ገልጻልናለች። በትናንትና ሁለት ሁለት የጎዳና ተዳዳሪዎች በጎርፍ መወሰዳቸውን ነዋሪዎቹ መናገራቸውን መዘገባችን ይታወሳል። ከሕገ ወጥ የሰዎች ዝውውር ጋር በተያያዘ እጃቸው እንዳለበት የተጠረጠሩ ሀያ አምስት ኤርትራውያንና አስራ ሁለት ኢትዮጵያውያን ጣሊያን ውስጥ በተካሄደ አሰ አሰሳ በቁጥጥር ስር መዋላቸው ተገለጸ። የጣሊያን የሀገር ውስጥ ጉዳዮች ሚኒስቴር በትዊተር ገጹ ላይ ባሰፈረው መልእክት በህገ ወጥ መንገድ የሰዎች ዝውውር ላይ ይሰራ የነበረ አደገኛ የወንጀለኞች መረብ ከስራ ውጭ ሆኗል ብሏል። ሰዎቹ የታሰሩትም ሮም ከተማ ውስጥ በተካሄደ አሰሳ ሲሆን አሰሳው የተካሄደው በ2014 ዓ ም ከህገ ወጥ የሰዎች ዝውውር ጋራ በተያያዘ ሲሲሊ ውስጥ በቁጥጥር ስር የዋለው የሰላሳ ሁለት ዓመቱ ኤርትራዊ ለፖሊስ በሰጠው መረጃ መሰረት መሆኑን የጣሊያን ፖሊስ ፖሊስ አስታውቋል። ከፖሊስ ጋር ለመተባበር የወሰንኩበት ምክንያት በጣም ከፍተኛ ቁጥር ያላቸው ሰዎች በጉዞ በመሞታቸው ነው ሲል ቃሉን ለፖሊስ ሰጥቷል። በተጨማሪም ግለሰቡ በብዙ ሺዎች የሚቆጠሩ ሰዎች ይህን የሜዲተራንያን ባህር ለማሻገር በሚካሄድ አደገኛ ጉዞ ይሞታሉ። እነዚህ ደግሞ ከጠቅላላው በህገወጥ የሰዎች ዝውውር ሂደት ከሚሞቱት የተወሰነው ቁጥር ነው ብሏል። የጣሊያን ባለስልጣናት ለመጀመሪያ ጊዜ በህገወጥ በሰሜን አፍሪካ ጣሊያንና ሌሎች የአውሮፓ ሀገሮች ላይ የሰዎች ዝውውር ላይ የሚሰሩ ሰዎች ዝርዝር መረጃ ለማግኘት መቻሉን አስታውቋል። በመጨረሻም ሶማሊያ ዋና ከተማ መቋዲሻ ውስጥ አንድ ተጠርጣሪ ጽንፈኛ አልሸባብ ገበያ ውስጥ የእጅ ቦምብ ወርውሮ ዘጠኝ ሲቪሎች መቁሰላቸውን የሀገሪቱ ባለስልጣናት ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜር እና መስታወት አድራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና የኢትዮጵያን የ2008/2009 ዓመታዊ ሀገራዊ ምጣኔ ሀብት እድገትን በተመለከተ በመንግስታቸውና በዓለም የገንዘብ ድርጅት አይኤምኤፍ መካከል የተቀራረበ ትንበያ መኖሩን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። ኤርትራን በተመለከተም መንግስታቸው ለውይይት የከፈተው በር አሁንም አልተዘጋም ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። የኢትዮጵያ የኢኮኖሚ እድገት ትንበያ መንግስትንና ዓለም አቀፍ ተቋማትን በአሃዝ ሲከፋፍል ሲለያይ የሚታይ ነው። ከአስር ዓመታት በላይ ለሆነ ጊዜ ከፍተኛ እድገት መመዝገቡን የሚቀበሉት ዓለም አቀፍ ተቋማት ከትንበያ አንጻር ግን የየራሳቸውን አሃዞች መጥቀሳቸው የተለመደ የሚጠበቁ ሆነው ቆይቷል። ዘንድሮ ግን ያውም በድርቁ ዓመት ተቀራርበናል፣ ይላሉ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የሕዝብ ተወካዮች ምክር ቤት የቀጣዩን ዓመት የፌዴራል መንግስት በጀት ባጸደቀበት ስብሰባ ላይ የተገኙት ጠቅላይ ሚኒስትሩ የኢኮኖሚ እድገቱ መቀጠሉን አስረድተዋል። ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ የመጣ ቡድን የ2008 የአገሪቱ ኢኮኖሚ አፈጻጸም ምን እንደሚመስል መገምገሙን ጠቅላይ ሚኒስትሩ አስታውሰዋል። ድርቁ በኢኮኖሚው ላይ ያሳደረውን ተጽዕኖ ማጥናቱንም ጠቅሰዋል። ይሄው የአይኤምኤፍ ቡድን የግምገማውን ውጤት እንዳሳወቃቸውም ተናግረዋል። ከዚህ በመነሳትም እኛና የእነሱ ግምት እየተቀራረበ መሆኑን ተረድተናል ነው ያሉት። የተከበረው ምክር ቤት እንደሚያውቀው እኛና የአይኤምኤፍ ግመታ በአብዛኛው ጊዜያት ተጣጥሞ የማያቅ ቢሆንም በዘንድሮ አመት፣ በሚገርም ሁኔታ የእኛ ግምታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረብበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ አመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያደርግ ሊያመጣው የሚችለው ተጽዕኖም እንደዚሁ ተገምግሟል። አይኤምኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ አመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ አመት እኛ የገመት ነው እና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። ይሄ ሰባት በመቶ እድገት በራሱ በብዙ አገሮች ፈጣን እድገት ተብሎ የሚወሰድ ነው። የግብርና ዘርፉ ሳይጨምር ማለት ነው። በኢንዱስትሪና በአገልግሎት ዘርፎች የሰባት ከመቶ እድገት ማረጋገጥ መቻሉ በትክክለኛው መንገድ ላይ እንዳለን ያሳያል ሲሉም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ እንዳሉት ድርቁ ከፍተኛ ተጽዕኖ የሚያሳድረው በግብርናው ዘርፍ ላይ ነው። በዚህም መሰረት ባለፈው ክረምት የተመረተው ምርት ከቀደመው አመት የተወሰነ ቅናሽ እንዳሳየ ሁላችንም ተስማምተናል ብለዋል። የበልግ ወቅት ምርት ግን የሰባት በመቶ እድገት ማሳየቱን ጠቅሰዋል። በድምር ውጤትም ግብርናው የሶስት በመቶ እድገት ማሳየቱን ገልጸዋል። የሁሉም ዘርፎች ድምር ውጤት የሆነው የአገሪቱ ኢኮኖሚም ከፍተኛ እድገት ማስመዝገቡን ነው አቶ ኃይለማርያም ያብራሩት። በድምር ውጤት ኢኮኖሚያችን ከ8 ነጥብ 5 በመቶ በላይ ሊያድግ እንደሚችል ማየት ተችሏል። ይህ ተግዳሮቶች ቢኖርም ነገር ግን አገራችን ያላትን መልካም አጋጣሚ በሰፊው በመጠቀማችን ከአምስት በመቶ በላይ ሄዶ የማያውቀው የኢንዱስትሪና የአገልግሎት ዘርፍ ድምር ውጤት በዘንድሮ ዓመት ሰባት በመቶ እና በዛ ደረጃ አድጓል። ስለዚህ ይሄ ከፍተኛ ውጤት ነው ተብሎ ሊወሰድ የሚችል ነው። ጠቅላይ ሚኒስትሩ በምክር ቤቱ ቆይታቸው ከአባላት ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። በዚህም መሰረት በቅርቡ በጾረና ግንባር የተፈጠረውን ግጭት የጀመረው የኤርትራ መንግስት ነው ብለዋል። ለዚህ መነሻውም የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ኮሚሽን ያወጣውና የኤርትራ መሪዎች በሰው ዘር ላይ ወንጀል መፈጸማቸውን የሚገልጸው ሪፖርት መሆኑን አመልክተዋል። ኢትዮጵያና ኤርትራ ተቆራቆሱ ብሎ የዓለም ህብረተሰብ አይኑንና ሀሳቡን ወደዚህ እንዲያዞር ለማድረግ ነበር ጥረት ያደረገው እኛ ግን እሱ ባዘጋጀልን ወጥመድ መግባት አልፈለግንም። ያደረግነው ነገር ቢኖር መልስ የምትሰጠን አርፈህ ቁጭ በል ብለን እዚያ አሳርፈ ነው ነገር ግን የተጋለጠው ነገር እንዲጋለጥ እንዲፋፋም ነው ያደረገው ይህም ሆኖ መንግስታቸው በኤርትራ ላይ የሚከተለው ፖሊሲ አለመቀየሩን ለንግግርም ዝግጁ መሆናቸውን ነው ጠቅላይ ሚኒስትሩ ያስረዱት ስለዚህ ፖሊሲያችን በጣም ግልጽ ነው አሁንም ቢሆን ይሄ የተናጋው መንግስት ቁጭ ብዬ እነጋገራለሁ ካለ በራችን ክፍት ነው። ዋጋ ያለው ሰላም ስለሆነ ለሰላም ስንል የማንከፍለው መስዋዕትነት አይኖርም። ይህን ለማድረግ ዝግጁ ነ የህዝብ ተወካዮች ምክር ቤት በዚሁ ስብሰባው የቀረበለትን የ274 ቢሊዮን ብር የ2009 የፌዴራል መንግስት በጀት አጽድቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በኢትዮጵያ ምጣኔ ሀብት እድገት ትንበያ ዙሪያ ሄኖክ ማምሻውን በስልክ ከአዲስ አበባ የምጣኔ ሀብት ባለሙያን አነጋግሯል። በጣም ነው ማመሰግነው። ዶክተር ደምስ ጫን ያለው በግል የምጣኔ ሀብት አማካሪ። በዛሬው ዝግጅታችን የምንወያየው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት በተለይ በምጣኔ ሀብት ዙሪያ ያደረጉትን ንግግር አስመልክቶ ነው። ቀዳሚው የሚሆነው አጠቃላይ የሆነውን የምጣኔ ሀብት እድገት ነው። ጠቅላይ ሚኒስትሩ የአገሪቱ ምጣኔ ሀብት በድርቁ ክፉኛ እንዳልተጎዳ ገልጸዋል። በዘንድሮ ዓመት በሚገርም ሁኔታ የእኛ ግመታና የአይኤምኤፍ ግመታ የተስማማበት ወይም የተቀራረበት ሁኔታ እንዳለ ለማየት ሞክረናል። ይሄ የሆነበት ዋናው ምክንያት በዘንድሮ ዓመት ከፍተኛ የሚባል የድርቅ ተግዳሮት አጋጥሞናል። ከኤልኒኖ ክስተት ጋር የተያያዘው ይሄ ድርቅ በግብርና ልማታችን ላይ ሊያመጣው የሚችለው ተጽዕኖ እንደዚሁ ተገምግሟል። አይኤምኤፍም ገምግሞታል። ከሁሉ በላይ ግን በዘንድሮ አመት አፈጻጸማችን የኢንዱስትሪ ዘርፍና የአገልግሎት ዘርፍ በጣምራ የሰባት በመቶ እድገት ማስመዝገባቸውን አይኤምኤፍ ራሱ በሪፖርቱ ላይ አስቀምጧል። ይሄ ብዙ ጊዜ ተጣጥመን የማናውቀው ጉዳይ ቢሆንም በዘንድሮ አመት እኛ የገመት ነው ና አይኤምኤፍ የገመተው ተቀራራቢ መሆኑን ለማየት ችለናል። እስኪ የጠቅላይ ሚኒስትሩን አጠቃላይ የምጣኔ ሀብት ግምገማ፣ የመንግስታቸውን ግምገማ እንዴት ያዩታል? እኔ ሪያሊስቲክ የሆነ ይመስለኛል አገላለጹ። አዳምቼዋለሁ። ትናንትም ደግሞ የገንዘብ ሚኒስትሩ አቶ አብዱል አዚዝ ከፓርላማው ጋር ያደረጉትን ውይይት አዳምቼአለሁ። ስለዚህ እኔ በጠቅላል ስል ሪያሊስቲክ የሆነ አገላለጽ ይመስለኛል። እውነታ ያለው ነው ሲሉ እንግዲህ ትንሽ ማብራራት የሚያስፈልገው ይመስለኛል። በሚያዝያ ወር የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ምጣኔ ሀብት በዚህ በመጪው አንድ ዓመት ውስጥ ወደ አራት ነጥብ አምስት ከመቶ ተቀዛቅዞ እንደሚቀጥል ነው የተነበየው። ለዚህም ምክንያቱ አንዱ ድርቁ ነው። ሁለተኛ ደግሞ በዓለም ደረጃ የሸቀጥ ዋጋ በመውረዱ ነው። ይሄ ጠቅላይ ሚኒስትሩ ካቀረቡት ጋር ሲታይ እንዴት ይመስሎታል? እንደ ባለሙያ ቁጥር ላይ እንኳን ኮንክሪት የሆነ በእጄ የገባ መረጃ የለም፣ ግን ዛሬ የጠቅላይ ሚኒስትሩ ንግግር ስላዳመጥኩ በሚቀጥለው አመት ግምት ላይ መንግስትም ሆነ አይኤምኤፍ ተመሳሳይ አድርገውት ማውቁትን ተመሳሳይ ትንባያ እንዳላቸው ነው ዛሬ እንደተረዳሁት ከጠቅላይ ሚኒስትሩ ንግግር። ቁጥር አልተቀመጠም ከሰማሁት ውስጥ ቁጥር አልተቀመጠም። አንዱም ነገር ይሄ ነው። የአለም የገንዘብ ድርጅት ግን ቁጥር አስቀምጧል። አራት ነጥብ አምስት ከመቶ ለሚቀጥለው አንድ አመት፣ እንዲያውም ከዛ ባለፈው አመት በ2017 እንደ አውሮፓውያን ዘመን አቆጣጠር በሰባት ነጥብ አምስት ከመቶ ያድጋል የሚል ትንበያ ነው ያስቀመጠው። ግን ለዚህ ለቀጣዩ አንድ አመት አራት ነጥብ አምስት በመቶ ነው አጠቃላይ እድገት። ያው እንዳልኩ ነው፣ ይሄ ቁጥር በጅ አልገባም። ግን ያለፉትን ተሞክሮች በምናይበት ጊዜ እንደው እኔም ብወስደው በአብዛኛው ትክክል ሆኖ እየመጣ ያለው መንግስት የሚያስቀምጠውና በኋላ ተመልሰው ዓለም ባንክም ሆነ አይኤምኤፍ እየተስማሙበት የሄደ ቁጥር ላይ ነው የደረሰ። እኔ በአሁኑ ጊዜ እስከማወቁ ድረስ ጠንከር ያለ አሰራርና ቲም ያለ ይመስለኛል፣ በብሔራዊ ባንኩም በለው በገንዘብ ሚኒስቴርና በሴንትራል ስታስቲክስ ውስጥ። ስለዚህ ቁጥሩ ላይ ብዙ ባልነጋገርም፣ ይሄ መንግስትም ቢሆን የሚላቸውና የሚያደርጋቸውን ብዙ ለመጠራጠር እኔ ይከብደኛል። ቁጥር በእጄ ባይገባም ዛሬም ጠቅላይ ሚኒስትሩ ሲናገሩ የሰማሁት ቁጥር አልተቀመጠም፣ ግን የሚቀጥለው ዓመት ትንበያ ላይ እንደ ተስማሙ ነው። አጠቃላይ ነው የተናገሩት ጠቅላይ ሚኒስትሩ። ግን እንደ ሁኔታዎችን እንደ ምጣኔ ሀብት አማካሪ ባለሙያነቶት ሲገመግሙ ባለፉት ሀምሳ ዓመታት ታይቶ የማይታወቅ ድርቅ ነው የኢትዮጵያን ምጣኔ የመታው። በዓለም ደግሞ የሸቀጥ ገበያ አሽቆልቁሏል። ይህንን ሲመለከቱ በሀገሪቱ ምጣኔ ሀብት ላይ ተጽዕኖ ያሳድራል የሚል ግምገማ አሎት ወይስ አያሳድርም ነው የሚሉት? ትናንት ምናልባት ተከታትላችሁት ከሆነ የገንዘብ ሚኒስትሩ ተመሳሳይ ጥያቄ ቀርቦ በሚመለስበት ጊዜ እንደውም በተለይ በነዳጅ አካባቢ የነበረው የዋጋ በአለም ደረጃ የዋጋ መቀነስ መንግስትን ድርቁን ለመታገድ ካገዙት አንዱ እንደሆነ ሲነገር ሰምቻለሁ። በአጠቃላይ ትናንትም ዛሬ የሚሰማው አንደኛ ፖዘቲቭ ነው። አሁን አይ ኤም ኤፍም ያስቀመጠው ቁጥር እኮ የሚያሳየን እድገት አለ ነው። የእድገቱ መጠን ይቀንስ ይሆናል እንጂ ኢትዮጵያ አሁንም በቀጣይ እድገት ታስመዘግባለች። ኮኖሚ አይደል ሚኒስትሩን ስናየው ልክ ነው። አራት ነጥብ አምስት ከመቶ እድገት ታስመዘግባለች ነው የሚለው ነው። በሁለተኛ ደረጃ ካለው ችግር አንጻር ዛሬ የሰማሁት እንደውም ይሄ አመት ነው እንጂ አስቸጋሪ የነበረው። ይህንንም አመት ያው እንደሰማኸው በዶላር እስከ ስምንት መቶ ሚሊየን ዶላር ወይም በብር እስከ አስራ ስድስት ቢሊየን ብር ኢትዮጵያ ለሌሎች ልማት ልታውለው የሚችለውን ብር ለዚህ መታ ልትታደግበት አውጥታ በዓለም ዙሪያ ሁሉ ማንም ከዓለም ባንክ አይኤምኤፍም ጨምሮ ሌሎችም አክኖሎጂ ያደረጉ ስራ እንደተሰራ ነው። እዚህ ላይ በትክክልም መስማማት ያለብል ከዛሬ አመት ተመሳሳይ እንዲሁ ከእናንተም ከሌሎችም ኢንተርናሽናል ሬዲዮ ጣቢያዎች ጥያቄ ቀርቦልኝ እንእኒ ውስጥ ይቀንሳል እንጂ ይኖራል። ሁለተኛ ደግሞ እስካሁን የተሰሩት ስራዎች ውጤት አሳይቷል፣ አያሳዩ መፈተኛ ነው የሚለውን እኔም ተናግረው ነበር። ሪሊ ያን ፈተና እንደታለፈ ነው ዛሬም እና ዛሬ ብቻ ሳይሆን ቀደም ሲልም እየሰማን የመጣ ነው። ዶክተር ደምስ ጫን ያለው በኢትዮጵያ የአጠቃላይ የመጣኔ ሀብት እድገት ዙሪያ የሰጡንን ማብራሪያ ነው የተከታተላችሁት። የህዝብ ተወካዮች ምክር ቤት ለመጪው አመት የሁለት መቶ አርባ ሰባት ቢሊየን ብር የፌዴራል መንግስት በጀት መድቧል። በዚህ ዙሪያ በነገው ዝግጅታችን ዝርዝር ማብራሪያ ይሰጡናል። እንድትከታተሉንም እንጋብዛለን። ጋቢና ቪኦኤ። ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12399 ኤፍኢሲ 56ኛ ሲምቦል ሬት 2795 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ68 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው ለሕክምና ወደ ውጭ ሀገር እንዲሄድ ላቀረበው አቤቱታ ጠቅላይ ፍርድ ቤቱ ዳኛ ባለመሟላቱ እንዳልወሰን አስታውቋል። በአቃቢ ሕግና እነ አቶ ሀብታሙ አያሌው መካከል ባለው ክርክር ውሳኔ ለመስጠት ለአምስተኛ ጊዜ ቀጠሮ ሰጥቷል። ዝርዝሩን መለስካቸው አመሀ ከአዲስ አበባ አድርሶናል። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ለህክምና ወደ ውጭ ሀገር ለመሄድ ያቀረበው አቤቱታ ዛሬም መልስ አላገኘም። በጽኑ የታመመው አቶ ሀብታሙ በሐኪም ወደ ውጭ ሀገር ሄዶ እንዲታከም ቢታዘዝም ጠቅላይ ፍርድ ቤቱ የጣለበት ከሀገር የመውጣት እግድ ይህን ሊያደርግ አላስቻለውም። ፍርድ ቤቱ ቀደም ሲል ባዘዘው መሠረት አቶ ሀብታሙ አሁን ያጋጠመውን የጤና ችግር በሀገር ውስጥ በሚሰጥ ሕክምና መፍትሄ ሊያገኝ እንደማይችልና በግድ ሕክምናውን ለማግኘት ወደ ውጭ ሀገር መሄድ እንዳለበት የሚያረጋግጥ የሐኪም ማስረጃም ትናንት ማስገባቱን ጠበቃው አቶ አማሃ መኮንን አስረድተዋል። ይሁንና ፍርድ ቤቱ ዛሬ በዋለው ችሎት ዳኛ ባለመሟላቱ ለቤቶታው መልስ ሊሰጥ እንደማይችል ገልጿል። ስለሚቀጥለው ቀጠሮም ፍርድ ቤቱ የሰጠውን ትዕዛዝ አቶ አመሀ በይበልጥ አብራርተዋል። ሐሙስ እለት ምናልባት ወይም በጽህፈት ቤት ተከታተሉ የሚል ነገር ነበረ የተነገረን። ነገር ግን ይሄ በጽህፈት ቤት ተከታተሉ የሚለው ነገር እርግጠኛ አይደለም። በእርግጠኝነት መቼ መቅረብ እንዳለብን ይነገረን በሚል ጠይቀናል። በኋላ ላይ ያው ሐሙስ እለት በጽህፈት ቤት ተከታተሉ ነው እንግዲህ እሱም ላይ ተሟልተን ውሳኔ የምንሰጥም ከሆነ የሚል ነገር ነው የተነገረው ስለዚህ እንግዲህ የምንጠብቀው የምናደርገው ሀሙስ ዕለት እንቀርባለን አሁንም ፍርድ ቤት ውሳኔ መስጠት የሚችል ከሆነ ውሳኔ ይሰጥበታል የማይችል ደግሞ ከሆነ እንግዲህ የሚባለውን ለመስማት ነው ዳኛ አልተሟላም በሚል ምክንያት ዜጎች የሚጠብቁት ፍትህ መጓተት እንደሌለበት የሚያስረዱት አቶ አምሀ ብዙ ባለሙያዎችንም ያማረረ ችግር እንደሆነ ተናግረዋል በሁሉም የፍርድ ቤት ደረጃ ዳኝ አልተሟለም የሚለው ምክንያት እየተለመደ እና የዕለት ከዕለት ገጠመኝ እንደሆነ የገለጹት አቶ አመሀ ይህን ችግር መፍታት ያለበት መንግስት ነው ብለዋል። የዳኝነት አካሉ ለዜጎች ፍትህ መስጠት ካለበት በማናቸውን ጊዜና ሁኔታ ተሟልቶ መገኘት አለበት። መንግስት ይህንን የማሟላት ኃላፊነት አለበት። እንደኔ እምነት ፍርድ ቤቱም ግዴታ አለበት ብዬ ነው የማስበው። ሰዎች አጥፍተዋል ተብለው ወይም ሌላ የመብት ጥያቄ አቅርበው ሌላ ቦታ አይደለም መሄድ የሚችሉት ፍርድ ቤት ነው መሄድ የሚችሉት። ፍርድ ቤት በማናቸውም ጊዜ ፍርድ ለመስጠት በሚችልበት ሁኔታ ተሟልቶ መገኘት አለበት። እንዲህ ለባለ ጉዳይ ዳኛ አልተሟላም የሚለው ምክንያት እየተሰጠ እንዲቀበል እና ይህንኑ ተቀብሎ እንዲሄድ መጠየቅ አግባብ ነው ብዬ አላስብም። ይሄ በዚህ በሀብታሙ ጉዳይ ብቻ ሳይሆን በአጠቃላይ በፍትህ ስርዓት ውስጥ የሚታይ ሊቀረፍ ያልቻለ እና የተለመደ የመጣ ችግር ነው። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በአቃቤ ሕግና በቀድሞ አንድነት አመራር አባላት በአቶ ሀብታሙ አያሌውና በአቶ ዳንኤል ሽበሺ፣ በአረና አመራር አባል አቶ አብርሃ ደስታ፣ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እንዲሁም በአቶ አብርሃም ሰሎሞን መካከል ባለው ክርክር ላይም ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ለአምስተኛ ጊዜ ቀጠሮ ቆርጧል። እንደዚሁም በሌላ መዝገብ ማለትም በአቃቢ ሕግና በኢንተርኔት አምደኞቹ ሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃንና አቤል ዋበላ መካከል ባለው ክርክር ላይም ውሳኔ አልሰጠም። ሁለቱንም መዝገቦች ለጥቅምት 11 ቀን 2009 ዓ ምት ቀጥሯቸዋል። ከበፈቃዱ ኃይሉ በስተቀር በሁለቱም የክስ መዝገቦች ስማቸው ቀደም ብሎ የተዘረዘረው ተከሳሾች የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ስኳ ያለ

So, I am the father ሀይሌ ሩትስ ነው አሁን ወደ ጎረቤት ኬንያ እናልፋለን ለኑሮ መሰረታዊና አስፈላጊ ነገሮችን በተለይም የመብራት ኃይል አቅርቦትን በህጋዊ መንገድ ማዳረስ ለኬንያ በጣም አስቸጋሪ ሆኗል በተለይም በርዕሰ ከተማዋ ናይሮቢና አካባቢዋ ያሉ ነዋሪዎች በርካሽ በህገወጥ መንገድ የመብራት ኃይል መስመር መቀጠልንና መጠቀምን በሰፊው ለምደዋል ሬል ኦቦዶር ከናይሮቢ ከተማ ዝቅተኛ ገቢ ያላቸው ሰዎች ከሚኖሩበት ኪቤራ ሰፈር ዝርዝሩን ልኳል። መስታወት አረጋው ይዛለች። ኪቤራ ሰፈር ቀና ብለን ብንመለከት እንደ ሸረሪት ድር የተውሰበሰቡ የኤሌክትሪክ ማስተላለፊያ ገመዶችን እናያለን። አንዳንዶቹ በስራ ላይ ያልዋሉ የስልክ መስመሮች በእንጨትና በብረት ቋሚዎች ላይ ከግንባታ ጣሪያዎች ላይ ተገናኝተው መመልከት ብርቅ አይደለም። የኤሌክትሪክ ማስተላለፊያ ገመዶች በተለይ በአግባቡ ካልተዘረጉ ከፍተኛ ጉዳት ሊያስከትሉ ይችላሉ። በነዚህ የኤሌክትሪክ ገመዶች ምክንያት በሰዎች ላይ የሚደርሱ አደጋዎችና የቤቶች የቃጠሎ አደጋ የተለመደ ሆኗል። በኪቤራ የ21 ዓመቱ የከተማዋ ነዋሪ ኢፌ አኮሞ ሁለት ሰዎች በዚህ ወር በኤሌክትሪክ አደጋ እንደሞቱ በአይኑ መመልከቱን ይናገራል። በጊዜው አንድ በደንብ በማላውቀው ሰፈር ውስጥ ነበርኩ። ብቻ ከነኚህ ሰፈሮች በአንዱ ውስጥ ነው። በባዶ እግሬ ስለነበርኩ የመሬቱ እርጥበት ይሰማኝ ነበር። አበባ ተመለከትኩና ለመቅጠፍ ተጠጋሁ። እንደ መጥፎ አጋጣሚ ሆኖ ታዲያ እሳት ያለው የኤሌክትሪክ ገመድ ላይ እግሬ አረፈ። መንቀሳቀስ አልችልም ነበር። እህቴም እኔን ለማዳን ትሯሯጥ ተነሳች። እሷም ሳታስበው እንደ እኔው ለመቆም ተገደደች። እናም ከስፍራው ለመራቅ በመጣጣር ላይ ሳለን ለተከተሉት በርካታ ደቂቃዎች ግን አእምሮዬ ከገጠመኝ ነገር እንዴት እንደምወጣ ማሰብ ማሰላሰል ተስኖት ቆየው። የኤሌክትሪክ ኃይል አቅርቦት በሕገ ወጥ መንገድ መጠቀም በኬንያ የተከለከለ በመሆኑ ሰዎች ሕገ ወጥ ድርጊቱን ሲመለከቱ ለፖሊስ በማጋለጥ አይተባበሩም። አደገኛነቱን ብዙዎች ቢረዱትም ድርጊቱን ግን ማስቆም አልተቻለም። ከጆርጅ ጁማ መኖሪያ ቤት ጣራ ላይ የተዘረጉ በርካታ የኤሌክትሪክ እሳት ያላቸው ገመዶች አሉ። በደጃፌ ላይ የተዘረጋ የኤሌክትሪክ ገመድ ቢኖርም እኔ ግን የኤሌክትሪክ ኃይል ለመጠቀም የታደልኩ አልነበርኩም። ታዲያ በቅርቡ የተረዳሁት ነገር ቢኖር ከቤቴ በላይ ከተዘረጋው የኤሌክትሪክ ገመድ ወደ ቤቴ የሚመጣ መስመር ብቀጥል በቀላሉ ኃይል ማግኘት እችል እንደነበር ነው። ገመዱንም ዘይት ቀብቼ ከዓይን ይታ ለመሰወር በተቻለኝ ስለዚህ ለምን አላደርገውም አልኩ። እስኪ በእኔ ቦታ ሆነ ነገሩን ተመልከተው። ጆርጅ እንዳለው በአካባቢው የኤሌክትሪክ ኃይል አቅርቦት ቢኖርም ለኃይል አቅርቦቱ ለመክፈል አቅም የለውም። በሌላ ወገን የኬንያው የኤሌክትሪክ ኃይል ስራ አስኪያጅ ቤን ቹሙ መፍትሄው በህገ ወጥ መንገድ እየተስፋፋ የሚገኘውን የኤሌክትሪክ ኃይል ማስቆም አይደለም። መፍትሄ የሚሆነው በተመጣጣኝ ዋጋ ለኪቢራ ነዋሪዎች የኤሌክትሪክ ኃይል አቅርቦት ማዳረስ ነው። በቅርቡም በወር አስር ዶላር ብቻ በማስከፈል የኃይል አቅርቦቱን ነዋሪዎቹ እንዲያገኙ አድርገናል። ማንም በህገ ወጥ መንገድ የኤሌክትሪክ ኃይል እንዲጠቀም አንፈልግም። ምክንያቱም በህገ ወጥ መንገድ የኤሌክትሪክ ገመድ መቀጠል የበለጠ ወጪ ያስወጣልና። እናም አሁን ህገ ወጡን ድርጊት ለመቀነስ በመንቀሳቀስ ላይ እንገኛለን። ስራ አስኪያጁ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በዓለም አቀፉ ባንክና በግሎባል ፓርትነርሺፕ ኦን አውትፑት ቤዝድ ኤድ ጂፒኦቢኤ እርዳታ የኃይል አቅርቦቱን ለማዳረስ ጥረት ላይ መሆናቸውንም ጨምረው ተናግረዋል። በኪቤራ ለእያንዳንዱ መኖሪያ ቤት ለሚቀጠለው የኤሌክትሪክ መስመር ወጪውን የዓለም ባንክ ይሸፍናል። የዓለም ባንክና የኬንያ የኤሌክትሪክ ኃይል ድርጅት በየወሩ ከተተመነው አስር ዶላርስ በላይ ነዋሪዎች ቢጠቀሙም ልዩነቱን በጋራ ይሸፍናሉ። መርሃ ግብሩ በመላው ኬንያ በእቅድ ባልተሰሩ አካባቢዎች ለሚኖሩ ሰዎችም እንዲዳረስ ስራ ተጀምሯል። የኬንያው የኃይል አቅርቦት ስራ አስኪያጅ እንዳሉት እስካሁን 60 በመቶ የሚሆኑት የኪቤራ ነዋሪዎች ህጋዊ የኤሌክትሪክ ኃይል አገልግሎት አግኝተዋል። ነዋሪዎቹ ስቲማያ ቶከንስ ብለው ያደንቁታል። አንድ ሺ ሺልንግ ብቻ ለወር የኤሌክትሪክ አገልግሎት የሚከፍሉበትን አሰራር ነው ለስያሜው የተጠቀሙት። በተለያዩ የከተማዋ ቦታዎችም ተንቀሳቃሽ ትራንስፎርመሮች ተተክለው ማየት ትችላላችሁ። ከልብ ከመነጨ እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አትቪዋ አማሪክ ላይ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አስተያየቶቻቸውን አድርሱን። ስናስተናግዳቸው ያምሽ ነው የመስታወት አራጋው ና ሄኖክ ሰማ እግዜር ነን ዝግጅታችንን በቴክኒክ ያቀነባበረው ሞክ ቤል ያበረው ነው። ጉዞአቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነውቆ ጉዞ እንገናኝ።